የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የአስቸኳይ ጊዜ አዋጁ በአራት ወራት እንዲራዘም ስላሳለፈው ውሳኔ ዶቸበለ አስተያየታቸውን ከጠየቃቸው መካከል የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ አንዱ ናቸው። አቶ የሽዋስ መንግስት በአስቸኳይ ጊዜ አዋጁ ሀገሪቱ ተረጋግታለች የሚለው ፕሮፖጋንዳ ነው ብለዋል። ትናንት ከመንግስት ጋር በተደረገው ቅድመ ድርድር ላይም ፓርቲያቸው የአስቸኳይ ጊዜ አዋጁ እንዲነሳ ጠይቆ እንደነበር ተናግረዋል። የአስቸኳይ ጊዜ አዋጁ መራዘሙ መንግስት የሚለው ይሄ ተረጋግቷል የሚለው ነገር ሴት መሆኑን ዝም ብሎ ፕሮፓጋንዳ መሆኑን የሚያሳይ ነው። እኛ እንደ ፓርቲ ደግሞ ሰላማዊ ትግሉ በጣም አደጋ ላይ መውደቁ የሚያሳይ ነው። ሀገር ደግሞ እንደ ሀገር በወታደር አገዛዝ ስር ባለፉት ስድስት ወራት እንደዛ ቆይታለች። አሁን ደግሞ ሌላ አራት ወር እንግዲህ ከሞላ ጎደል ለአንድ አመት አንድ ሀገር በአስቸኳይ አዋጅ ውስጥ መቆየት ማለት በጣም ለሕብረተሰቡም ለፓርቲዎችም፣ በኢኮኖሚውም፣ በሁሉም ረገድ በጣም አደገኛ ሁኔታ ውስጥ እንዳለን የሚያሳይ ነው። ነገር ግን የሚደንቀው ደግሞ ተረጋግተናል፣ ምንም ችግር የለም በሚባልበት ሰዓት እንዲመባሉ ሌላው በጣም ያዘንበት እኛ ትናንትና ከቅድመ ድርድር ኦልሞስት መንግስት ገፍቶ አስወጥቶናል። ነጻና ገለልተኛ አደራዳሪ መኖር አለበት በማለታችን ብቻ በዙሪውን በሚል ኢህአዴግ ጥርቅ ያለ አቋም በመያዙ ከድርድሩ ወጥተናል እና በዚህ ድርድር ላይም ጥያቄያችን አስቸኳይ ጊዜ አዋጅ እንዲነሳና በአስቸኳይ ጊዜ አዋጅ የታሰሩ ሰዎች እንዲለቀቁ የሚል ነበር። ይሄም አልሆነም፣ ሌሎችም የፖለቲካኞች አልተፈቱም። የባስ ብሎን ደግሞ ሌሎችም እየታሰሩ ነው ያሉት አሁንም በየክልሉ ያሉ አባሎቻችን። የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ ሊቀመንበር አቶ አብረሃ ደስታ በበኩላቸው የአስቸኳይ ጊዜ አዋጁ መራዘሙ መንግስት ሀገሪቱን ማስተዳደር አለመቻሉን እያረጋገጠ ነው ብለዋል። ኢህአዴግ አሁንም ሲቪል መንግስቱ ህዝብን ማስተዳደር እንደማይችል እያረጋገጠ ነው። ሌላው ኢህአዴግ የህዝብን ጥያቄ እያፈነ በሀይል እርምጃ በወታደራዊ አገዛዝ ህዝብን አስደሰቶ ህዝብን አገልግሎ በስልጣን መቆየት እንደማይችል አውቀዋል፣ አረጋግጠዋል ማለት ነው። ስለዚህ ህዝብን እያፈነ የሀይል እርምጃ እየወሰደ በወታደራዊ አገዛዝ ስልጣኑን ለማስቀጠል መፈለጉ ነው ያሳየው። ስለዚህ እኛ እንድንንቀሳቀስ አይፈቀድልንም ማለት ነው። ህዝብ ማሳመን አንችልም፣ ህዝብ ማደራጀት አንችልም ማለት ነው። ስለዚህ ዋናው ስልጣኑን ለማራዘም የተጠቀመበት ነው። የህዝቡን መብት የሚገድበው የአስቸኳይ ጊዜ አዋጁ ጨርሶ መታወጅ አልነበረበትም ያሉት አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር የአስቸኳይ ጊዜ አዋጁ ለአራት ወራት ስለመራዘሙ ይህንን አስተያየት ሰጥተውናል። የተራዘመው እኛ እስካሁን ድረስ የምንጠይቀው ለኢትዮጵያ ህዝብ ጠቀሜታ የለውም። ስለዚህ ይሄ አስቸኳይ አዋጅ በምንም መልኩ የሰዎችን የህዝቦችን መብት የሚገድብ ስለሆነ እንድነሳ ነው። ሁልጊዜ ከመጀመሪያውኑ ጀምሮ የአስቸኳይ ጊዜ አዋጅን የሚያሳውጅ ጉዳይም ስላልነበረ በወቅቱም የተደረገው ስህተት ነው። መንግስት የወሰደው እርምጃ ትክክል አይደለም ነው፣ አሁንም መቀጠሉ ተገቢ አይደለም ነው የምንለው።